መዝሙር ሃያ አንድ አምላኪየ አምላኪየ ነጽረኒ ወለምን ታደገኒ ርሁቅ እማድኖቴየ ቃል ኃጢአትየ አምላኪየ ጸራሃይኩ ሀቤከ እለትየ ወኢሰማይከኒ ወሌሊቴየኒ ቅድሜከ ወኢሃለይከኒ አንተሰ ውስተ ቅዱሳኒከ ተሐድር ስቡሃ እስራኤል ኪያከ ተወከሉ አበዊነ ተወከሉከኒ ወአድኀንኮሙ ሀቤከ ጸርሁ ወድህኑ ኪያከ ተወከሉ ወኢተሃፍሩ አንሰ እፄ ዋኮ ሰብ ምኑን በሀበሰብ ወትሁት በውስተ ህዝብ ኩሎሙ እለ ይሬእዩኒ ይትቃጸቡኒ ይብሉ በከናፍሪሆሙ ወያሐውሱ ርእሶሙ ተወከለ በእግዚአብሔር ለያድኅኖ ወያድኅኖ እመ ይፈቅዶ እስመ አንተ አውፃእከኒ እምከርሰ ወተወከልኩ ኪያከ እንዘ ሀሎኩ ውስተ አጥባተ እመየ ላዕሌከ ተገደፍኩ እማሕፀን እምከርሰ እመየ አንተ ቁ እት መንደብ ስመዓልዎ ዘይረድ አኒ አገቱኒ አለምት ብዙሃን ወአሃዙኒ አስዋር ስቡሃን ወአብቀው አፉሆም ወላይል ከም ኣንበሳ ዘጽኑዕ ለመሲጥ ተከ ኣውኩ ዋና ተከኡኩ ከመማይ ወተዘርወ ኩሉ ኣይፅምትየ ወኮነ ልብየ ከመሰም ዘይትመሰው በማይ ከለከርሲየ ወየብሰ ከመገል ሃይልየ ወጠጋ ልሳኒየ በጉሪየ ወኣውረድ ከኒ ውስተመሬተ ሞት አገቶኒ ከለባት ብእዙሃን ወኣሃዞኒ ማእህበሮም ለእኩያን ቀነውኒ እደውየ ወእገሬየ ወሆለቁ ክሎ ኣይፅምቲ የ ምንቱሰ ጠይቆም ወተኣወሮኒ ወተካፈሉ ኣልባስየ ለርእሶም ወታጸው ዲባራዝየ ኣንተ እግዚኦ ይተራ ቅምኒ ወንፅር ውስተረድወት የ ኣድና እምኩናት ለነፍሲ ወምእደ ከለባት ለብህቶቴ የ ኣድነኒ እማፋ ኣንበሳ ወማኣቅረንቲ ዛሃዱ ቀርኑ ለብህቶቱ የ أن هذا هو لها ويا أن هو الذي يجب أن وَكُلِّكُمُ يَسَمَعُنِي ሰው ወይ ሀዩ ልቦም ለዓለም ዓለም ይስክሩ ወይትመየጡ ሀበ እግዚአብሔር ኩሎም አጽናፈ ምድር ወይስግዱ ቅድሚሁ ኩሎም ባህርያተ አሕዛብ እስመለ እግዚአብሔር መንግስት ወውእቱ ይኩየነን ወሎሙ ለአሕዛብ በልዑ ወስግዱ ኩልክሙ ጥሉላነ ምድር ቅድሚሁ ይወድቁ ኩሎም እለ ወረዱ ውስተ ምድር ነፍሲ የኒ ሎቱ ታዩ ወዘሪ የኒ ሎቱ ይትቀነይ ዋና ወዘሪ የኒ ሎቱ ይትቀነይ ትዝየን ነው ለእግዚአብሔር ትውልድን ተዘመጽ ወይ ዘን ነው ጸድቀ ዚያሁ ሕዝብ ዘይትወለድ ዘገብረ እግዚአብሔር